ወይዘሮ ወርቅነሽ ቅዳሜ መጋቢት ሁለት ሁለት ሺ ዘጠኝ ዓመተ ምሕረት ምሽት በኮልፌ ቀራኒዮ ክፍለ ከተማ ቆሼ የተባለ በሚጠራው ቦታ የተደረመሰው የቆሻሻ ክምር አደጋ ከማድረሱ ጥቂት ቀደም ብሎ ልጆቻቸውንና የልጅ ልጆቻቸውን እቤት ውስጥ ጥለው ለቅሶ ለመድረስ ወደ ደጅ ወጣ እንዳሉ ይናገራሉ። ሲመለሱ ግን ቤታቸው የለም፣ በቁሻሻ ክምር ተውጧል። ልጆቻቸውንም የልጅ ልጆቻቸውንም አብረው ከቤታቸው ጋር እንዳጡ ይናገራሉ። ልጆቻችን አፈር ደፈነብን፣ የሆነ ነገር አላወቅንም። በቆሼ መስመር ነው። ወደ ሰላሳ አመት የሚያክል ጊዜ የተቀመጥንበት ሰፈር ነው። እንደ ፍንዳታ አድርጎ በቃ አፈር ደፈነብን። ልጆቻችን ምንም የምናውቀው ነገር የለም። እሳተ ገሞራ ይሁን የተደረገ ነገር ይሁን አላወቅም። በቃ ልጆቻችን አዳፈነብን። በቃ ደፈነብን። እስካሁን ያልተገኘ አስክሬን አለ። እኔ ግን አስክሬን አግኝቼ ቀብሬያለሁ። እኔ እንደውም እስካባተር እንኳን አላዘዘልኝም መንግስት፣ ይገርምሻል። በራሴ ወጪ አውጥቼ ነው እስካባተር ያስለቀምኩኝ አስክሬን። እኔ አሁን አንድ ነፍሰ ጡር ከነልጇ ልጇ ሶስት ልጆች ስድስት ልጅ ቤት ነበሩ። ያው ይመጣብኛል አይባልም። ወጣ ብለናል። ስንገባ ቤታችን እንደዚህ ሆኖ አገኘነው። ልጆች ግማሻቸው ተማሪ ናቸው፣ ግማሻቸው ቁርአን እየቀሩ ነበር፣ ግማሻቸውም ቁጭ ብለው ነበር ቴሌቪዥን እያዩ ነበር። በቃኛ ይሄ ይመጣል አላለም። ቶሎ ተመልሻለሁ ቤታችሁ ውዬ ወጣሁ ውጥ ከመጣ ድረስ እንደዚህ አይነት ነገር ተከሰተ። እርዳታም አልተገኘም። ሁለሊቱ አድሮ እስከ ጠዋቱ አራት ሰዓት ድረስ አስክሬን አልወጣም። ከአራት ሰዓት በኋላ አስለቅሜ እሁድ በሰባት ሰዓት አካባቢ አስክሬን ማግኘት ጀመር። አስክሬኖቹን አገኘው። ይኸው ትላንትና ቀበር እናቀበር። ባለቤቴ ሙቷል። ከዚህ በፊት ጎርፍ በላኝ። ምንም አድራጊ ነገር የለውም ሀገሩ። ወጣት ነስሩ ሁሴን የሀያ አምስት አመት ወጣት ነው። የወይዘሮ ወርቅነሽ የቅርብ ዘመድ ነው። ያሳደጉትም እሳቸው ናቸው። እንደነገረን ከሆነ የሚኖሩበት ቤት በማህበር የተሰራና ህጋዊ ካርታ ያለው ነው። እነርሱ ቤት አቅራቢያ ከአንድ መቶ በላይ በደርግ ጊዜ የተሰሩ ህጋዊ የማህበር ቤቶች እንደሚገኙ ገልጿል። እርሱ አንድ ወንድሙ፣ እህቱና አሳዳጊ እናቱ በሰዓቱ በቤት ውስጥ አልነበሩም። ወይዘሮ ልፍነሽ በማህጸን ውስጥ ያለውን ልጅ ጨምር ቆጥረው ስድስት ሰው ከነሙኑ ቤቱ እንደተቀበረባቸው ሲገልጹ ነስሩ እንደሚለው ደግሞ ከቤታቸው የሞቱት አምስት ናቸው። ነቢያት ስኒተት ባልት የወንድሜ ሚስት ናት፣ ከነ ልጇ የአመት ከአስር ወር ልጅ እና እንደገና ነፍሰ ጡር ነች። ሌላ ደግሞ እህታለችኝ ሁስኒያ ሁሴን የምትባል የአስራ አምስት አመት እድሜ ብሬ ሰባት ያክል ተማሪ ሌላ ደግሞ የ የአስር አመት ተማሪ የእህቴ ልጅ ናት። ሌላ ደግሞ እንደገና የሰባት አመት የእሷ ታናሽ የሰባት አመት ልጅ ነበረች። በድምሩ አምስት ማለት ነው። ነስሩ አያይዞ እንደገለጸው የቆሻሻው ክምር ሲደረመስ ከእነዚህ ሙሉ ቤቶች ውስጥ የ የአስራ ሰባት አባወራ ቤት ከነነበሩበት ሰዎች ጭምር ማለቃቸውን ይገልጻል። እየተነገረ እንዳለው ሁሉም ቤቶች ቆሻሻውን ተገን አድርገው የተሰሩ እንዳልሆኑ ይናገራል። የማህበር ቤት ከሆነ መቶ ቤቶች ናቸው። በማህበር የተሰጡ ቤቶች ማለት ነው። ካርታ ሁሉ ያላቸው ቤቶች ናቸው። በእጃቸው የገባ ነው ሁሉም ካርታዎች። የቦሎኬት ቤቶችም አሉ፣ የጭቃ ቤቶችም አሉ። አሁን የእኛ የተወሰነ ፓርቱ ቦሎኬት ቤት ነው፣ የተወሰነ ፓርቱ ደግሞ ጭቃ ቤት ነው። ቦታው ሜዳ ነገር ነው። ግን ከጀርባው ያለው ቆሼ ከሱ ከመኖሪያ ቤታችን በጣም ትን ርቀት አለሁ። ቢያንስ ሶስት መቶ ሜትር አራት መቶ ሜትር ርቀት አለሁ። እዛ ጋ ያለው ነገር በጣም ተከምሯል። በፊት በእርግጥ ቆሼው በጣም ሰፊ ነበር። የሆነ ሳት ላይ ግን ከጎኑ የሆነ ፎቅ የተሰራ ነው ለቆሻሻ ማብላያ ተብሎ፣ በአንድ በኩል ደግሞ እነዛ ነገሮች ቦታውን ሲያጠቡት አንድ ቦታ ብቻ መከመር ተጀመረ ማለት ነው። ነስሩ ስለ አካባቢው ሲናገር ቆሼ የተሰኘው የቆሻሻ ክምር እዛ አካባቢ ከሐምሳና ከስልሳ ዓመት በላይ አስቆጥሯል። ቆሻሻው በአካባቢው ላይ ሰፊ ክፍል ይሸፍን ነበር ነገር ግን ከጥቂት ወራት በፊት አካባቢው ለልማት ይፈለጋል ተብሎ መቆፈር ተጀምሮ እንደነበር ይናገራል። ቆሻሻ መጣሉም ተቋርጦ ነበር ይላል። ነገር ግን በድጋሚ እንደገና ቆሻሻ በመጣሉ እንደ አዲስ ክምሩ የበዛ መምጣቱን ይገልጻል። አካባቢው ላይ የቆየ ይዞታ ያላቸው ቆሻሻውን ተገና አድርገው በላስቲክ የተሰሩ ቤቶች እንዲሁም ከሌላ አካባቢ ተፈናቅለው የመጡ ተጠላዮችና ተከራዮችም ይኖሩ እንደነበር ይናገራል። አካባቢ ላይ ብዙ ቤት የሚያከራዩ ሰዎች አሉ እና የተከራዮቹን ብዛት ደግሞ ማወቅ ይከብዳል። አሁን እነሱን ማን ያነሳቸዋል የሚለው ራሱ በጣም ምንድን ነው ቤተሰብ ያለው እንኳን ቤተሰቡ የተረፈው እንኳን ቤተሰቡን እያወቀ ያነሳል። ያ ግን ያልሆነው ተከራዮቹን ቤተሰብ ከሌላቸው ማን እንደሚያነሳቸው ራሱ። አያይዞም በዚህ ቦታ ላይ አደጋው ሲደርስ ማንነታቸው የታወቁም ያልታወቁም ሰዎች ከቆሻሻው ጋር እየተደባለቁ እንደተቀበሩ ይናገራሉ። የእነሱን ቤተሰብ በተመለከተ ቅዳሜ ምሽት የተደረመሰ እሁድ ጠዋት በግላቸው ቆፍሮ የሚያወጣ መሳሪያ ተከራይተው አስቆፍረው እንዳስወጡ ይገልጻሉ። ሌላው አምስት ቤተሰቡን ያጣው መሐመድ ሀዘኑ የማያውቀውን ስሜት እንደፈጠረበት ይናገራል። ነገሩ ካበቃለት ቤተሰቦቻቸውን ከቀበሩ በኋላ መናገሩ ምንም ጥቅም የለውም ብሎኛል። ነገር እኔ ብንናገርም ባንናገርም አየር ላይ ብታዊውም ባታዊውም የሚቀየር ነገር የለም ነው እሚልሽ የሚቀየር ነገር ካለ መቀየር ይችላል። መጀመሪያ መቀየር ይችል ነበር። ይሄ ነገር ይሄ ነገር የመጀመሪያው አይደለም፣ የሁለተኛው አይደለም፣ የሶስተኛው አይደለም። በስድስት ዓመት ጊዜ ውስጥ ለአራተኛን ለአምስተኛ ጊዜ ተደጋግሞ የደረሰ አደጋ ነው። ይሄ ከስድስት ዓመት በፊትም እንደዚሁ ተንዱ አላፈሩ። እዛ ጉልበታችን ነው ውሃ በጥብጠን በጉልበት አሸክመን በራሳችን ገንዘብ ደክመን የኖር ነው ከዛ እንደገና ደግሞ እሱን ለመከላከል የተከልነውን ባህር ዛፍ የተከልነውን የተለያዩ መከላከያዎች መንግስት ለልማት ቦታ ይፈለጋል ብሎ ሽብለን ለልማት አስረከብን ቦታውን። ስለዚህ አሁን አፈሩን ሲናድ የሚከላከለው ነገር አልነበረም። ለዚህ ጠቅላላ ሰፈሩ ላይ አደጋ አደረሰ። መሐመድ እንደሚለው አደጋው የደረሰው አካባቢው ላይ ሰዎች በመብዛታቸው ወይም ደግሞ የቆሻሻ ክምር በመብዛቱ ምክንያት አይደለም ባይ ነው። መጀመሪያውኑ ለልማት ተብሎ መንገዱ ሲቆፈር የአካባቢው ነዋሪ ስጋቱን ሲናገር ነበር ይላል ቆሻሻው ሳይነሳ በጎንድ በኩል ከተቆፈረ መደርመሱ እንደማይቀር ሲናገሩ ቀድሞውኑ ሰሚ እንዳላገኙ ይገልጻል። በራሳቸው አላግባብ በማናለብኝነት መንግስትም አይደለም ይሄንን ነገር እዛ ቦታ ላይ ይሰሩ የነበሩት ሲያርሱ የነበሩት ኃላፊነቱን መውሰድ ያለባቸው እነሱ ናቸው። ቆሻሻው የተከመረው ይሄ የዛሬ አይደለም። ይ ይሄ ሲንስ ከስልሳና ከሰባ ዓመት በላይ የነበረ ቆሻሻ ነው። እኛ እዚህ ቦታ ላይ መኖር ከጀመርም ቢያንስ ቢያንስ ከሀያ ሰባት ዓመት በላይ ነው። እንደዚህ አይነት የከፍ አደጋ የደረሰው ግን አሁን ነው። በልማት ሰበብ ቆሻሻው እየተጣለ ያለው አሁን ወደዚህ ወደ ነዋሪዎች ቅርብ ነው። እናንተ ምንም የሚያገባችሁ ነገር ስራዬን ነው እየሰራሁ ያለሁት ነው ያለው። በሰአቱ የነበረ አንድ ሲሄድ እስካባተር ሹፌር የሚያቅተው ይሄ ነገር እየተናደ ነው፣ ድምፅ እያሰማ ነው። ሲሉት ምንም የሚያገባቸው ነገር የለም። በሰዓቱም ወድቆ የገባም አለ። ምናልባት ይህን ነገር እነሱ ላይናገሩ ይችሉ ይሆናል። ደግሞ የሰዎቹ እዛ ጋር መኖር አለመኖር ለዚህ ምንም አይነት የሚያመጣው ነገር የለም። እነዚህ እኮ ይኖራሉ የሚባሉት እኮ ሰዎች እኮ አስራ አምስት ሀያ አባወራዎች ቢሆኑ ነው እንጂ ይሄን ያህል እኮ ተወረረ የሚባልበት እኮ ቦታ እኳ አይደለም። እኛ ግን ከሀያ ስድስት ና ከሀያ ሰባት ዓመት በላይ ይዘነው የነበረ ቦታ ነው ይሄ። እንደገናም ደግሞ መንግስት ደግሞ እዚህ ጋር እነዚህ ትርፍ ቦታዎች ያው ለልማት ፈልጋቸዋለሁ ብሎ ይህ ካስረከብን ወር እንኳን አልሞላም። መሬቱን ካስረከብን የነበረው ያለማነው ባህር ዛፍ ያለማነው ነው ቦታ ከተቆረጠ ከተወሰደ ይሄ ወር አይሞላም። መንገድ እየወጣ ነበር እዛ በዛ በኩል ይሄ ነገር ከላይም እየተነካካ ያለ ነገር ነው። ከታችም እየተነካካ ያለ ነገር ነው። በይበልጥ ግን ከላይ እያደረጉት ያለው ነገር ነው። አሁንም እየተጣለ ነው። ለምሳሌ ጫፍ ላይ ሆኖ ነው እየገለበጠ ያለው። በዚህ አካባቢ የኖረችና የእኔ የተባለች ጓደኛዋ ከነ ሶስት ልጆቿ በቆሻሻው ተውጣ ህይወቷ እንዳለፈ የነገረችን ቤቴ የተባለች ነዋሪ ናት። ሀዘኔ መሪር ነው ትላለች እዚህ ጓደኛ በጣም የምወዳትና እኔ ምንም ነገር የሌለኝ ድሃ ነኝ፣ እዚህ ቤተሰብም ዘመድም የሌለኝ ሰው ነኝ እና በጣም የምወዳት፣ የምታበላኝ፣ የምታጠጣኝ፣ የምታጎርሰኝ ነኝ እና በጣም እሷ ከእነ ልጆቿ አለ ያለቀች በቃል ለና ነበረች። ሶስቱ ልጆች አሏት፣ ስራ የላትም። ባባ ዘመኛሉ በባባ ስራ የምትስተዳደረው በቃ አመሸች ነ ከኔጋ ስታጫውተኝ ዛሌ ሂድ ብላ ሄደች። ላ ሂዳጃለ ጩኸት ተሰማኝ። ጩኸት ሲሰማኝ እኔ እሷ መስላ አልታየችኝም። በላይ ነው ቆሸ ነው ብዬ ጸጥ ብዬ እኔ ቤቴ ቁጭ ብያለሁ። ልጁ አልቅሶብኝ ልጅ እያቀበውኝ ቆይቼ ደግሞ ስሰማ ደግሞ ወደፊት ነው ቆሸ ተደምሶ ነው አሉኝ። ከዛ እየሮጥኩ ሲሄድ የነሱ ቤት የለም። ከዛው ባለቤቷ አለ ሌላ የለች። በተለምዶ ቆሼ ተብሎ የሚጠራው ቦታ የተለያዩ ነዋሪዎችን ያቀፈ እንደሆነ የአካባቢው ነዋሪዎች ይገልጻሉ። ሕገ ወጥ ናችሁ በሚል ከሌላ ቦታ ተፈናቅለው እዛ የሰፈሩ፣ ከተለያየ ቦታ መጥተው ተከራይተው ከተለያየ ቦታ መጥተው እዛ ተከራይተው የሚኖሩና በተለያዩ የከተማው ጎዳናዎች ተጠልለው የሚያድሩና በዚህ የቆሻሻ መጣያ ስፍራ ለምግብ የሚሆኑና የሚሸጡ ቁሳቁሶችን ፍለጋ የሚመጡ የጎዳና ተዳዳሪዎችን ይጨምራል። ነዋሪዎቹ እንደሚሉት አደጋው የደረሰው ምሽት ላይ በመሆኑ እነዚህ የጎዳና ተዳዳሪዎች የአደጋው ሰለባ ላይሆኑ እንደሚችሉ ይገልጻሉ። በአብዛኛው የአደጋው ሰለባ የሆኑት በአካባቢው የሚኖሩ ሰዎች ናቸው ብለዋል። በዛሬው ዕለት ሁኔታውን ለመከታተል በስፍራው ሄደው የነበሩ የዓይን እማኞች ለአሜሪካ ድምፅ እንደተናገሩት ቦታው አሁን ከፍተኛ ቁጥር ባላቸው ፖሊሶች ተከቦ ፍለጋ ሲደረግ ነበር። በዛው መጠን ደግሞ ቤተሰብ ጠፋብን የሚል ሰውም በቦታው ነበር። ዛሬ በሕይወት የተረፉ ሰዎች ተገኝተዋል። ወደ 19 የሚሆን አስክሬንም በቁፋሮ ወጥቷል። የተረፉት ሰዎች እንደነገሩን ሙስሊሞቹ በአቅራቢያ የሚገኝ መስጅድ ውስጥ ተጠለው ለቅሶ ተቀምጠዋል። ክርስቲያኖቹ ቤተ ክርስቲያን ተጠግተዋል። እዛው ቆሻሻው አካባቢ ድንኳን ተክለው የተቀመጡም አሉ። ጥቂት ሰዎች ደግሞ መጠለያ ተሰጥቷቸዋል። በቴሌቪዥን የቀረቡት እነዛ መጠለያ የተሰጣቸው ሰዎች እንጂ እኛ እርዳታ አልተደረገልንም የሚሉ አስተያየት ሰጪዎች ነበሩ ብለዋል። ካሌብ ጸጋይ የተባለ ቤተሰቦቹን ያጣ ወጣት ለሮይተርስ ማምሻው እንደገለጸው ማንም የረዳን አካል የለም፣ ፍለጋውን በራሳችን ነው ያደረግ ነው ብሏል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ይህንኑ በተመለከተ ትላንት አውጥቶት በነበረው መግለጫ ለዚህ ሊወገድ ይችል ለነበረ ከፍተኛ ቀውስ ሙሉ በሙሉ ተጠያቂው መንግስት ነው። መንግስት የቆሻሻ መድፊያ መሙላቱን እያወቀ መጠቀሙን ቀጥሏል። በብዙ መቶዎች የሚቆጠሩ ሰዎች በአካባቢው ሲኖሩም በቸልታ ሲመለከታቸው ነበር የሚል መግለጫ ማውጣቱ ይታወሳል።